የቀድሞ ፕሬዚዳንት ዶናልድ ትራምፕ የምርጫ ቅስቀሳ ካደረጉባቸው ድረ ገጾች አንዱ ተጠልፎ እንደነበር አስታውቀዋል። ዝርዝሮቹ አሁንም ገና እየታወቁ ቢሆንም ትራምፕ ለምክትል ፕሬዚዳንትነት እጩነት የመረጧቸው ጄዲ ቫንስ ትላንት ውድ የዲሞክራቲክ ፓርቲ ፕሬዚዳንታዊ እጩዎችን አጠንክረው የተቹባቸውን በርካታ ቃለ መጠይቆችን ሰጥተዋል። ይህ በእንዲህ እንዳለ ምክትል ፕሬዚዳንት ሀሪስና አጋራቸው ቲም ዋልዝ ኢኮኖሚያ ላይ በማተኮር ባደረጓቸው የምርጫ ዘመቻዎች ደጋፊዎቻቸውን መቀስቀስ ቀጥለዋል። የቪኦኤ ቬሮኒካ ቫልደራስ ግሊሲያስ ተከታዩን ዘግባለች። ደረጅ ደስታ እንደሚከተሉ ያቀርበዋል። የትረምፕ ዘመቻ ተጠልፏል የሚለውን ዜና የሪፐብሊካኑ ፕሬዝደንታዊ እጩ ዶናልድ ትራምፕ ቅዳሜ ጠዋት ትሩዝ ሶሻል በሚለው የማህበራዊ ሚዲያቸው ላይ ካስታወቁ ሰዓታት በኋላ ጉዳዩ የመገናኛ ብዙሃን ርዕስ መሆኑን ቀጥሏል። ትረምፕ ያወጡት ጽሑፍ እንዲህ ይላል ከብዙ ድረገጾቻችን መካከል አንዱ በኢራን መንግስት እንደተጠለፈ በማይክሮሶፍት ኮርፖሬሽን ተነግሮናል። የኢራን ባለሥልጣናት ክሱን ውድቅ አድርገውታል። የተጠለፉት ሰነዶች የሪፐብሊካን ምክትል ፕሬዚደንት እጩ ጄዲ ቫንስን የሚመለከቱ መረጃዎችን ያካተቱ ናቸው ተብሏል። እጩ ምክትል ፕሬዚደንቱ እሁድ በበርካታ የዜና ዝግጅቶች ላይ ቀርበዋል። ጥያቄዎቹ ግን በፕሬዝደንታዊ ውድድሩ ላይ ያተኮሩ ነበሩ። ኤቢሲ በዚህ ሳምንት ዝግጅት ላይ የኦሃዮ ሴኔተር ከዚህ ቀደም ባደረጓቸው አወዛጋቢ የቤተሰብ መግለጫዎች ላይ እንደገና የተሰነዘረባቸውን ትችት ብዙም ቦታ ሳይሰጡት ትኩረታቸውን የዲሞክራቲክ ፕሬዝደንታዊ እጩዎች ወደሆኑት ፖሊሲዎች አዙረዋል። ለምን ስለ ግሽበት አንነጋገርም? በካማላ ሃሪስ ፖሊሲዎች ምክንያት የግሮሰሪ እቃዎች ዋጋዎች የማይቀመሱ ስለመሆኑ ለምን አንነጋገርም? ኢኮኖሚው በላስ ቬጋስ ኔቫዳ የቅዳሜው የምርጫ ቅስቀሳ ዝግጅት ላይ ለምክትል ፕሬዚደንት ሃሪስም እንዲሁ የንግግር ነጥብ ነበር። እዚህ ላለ ሁሉ የምገባው ቃል ነው። ፕሬዚደንት በመሆንበት ጊዜ ዝቅተኛውን የደሞዝ ክፍያ ለመጨመርና በአገልግሎትና እንግዳ ተቀባይ ሰራተኞች የጉርሻ ገቢ ላይ የተጣለውን ቀረጥ ማስወገድን ጨምሮ ለአሜሪካ የሰራተኛ ቤተሰቦች የምናደርገውን ትግል እንቀጥላለን። ትራምፕ ከዚህ ቀደም ተመሳሳይ ቃል የገቡ ሲሆን ሀሪስ አገልግሎት ሰጪ ሰራተኞች በጉርሻ ገቢያቸው ላይ ምንም ቀረጥ አይከፍሉም የሚለው ፖሊሲያቸውን ሰርቀዋል ሲሉ ከሰዋል። ሀሪስ ስለ ኢኮኖሚ እቅዶቻቸው ተጨማሪ ዝርዝሮችን እንዲሰጡ የሚቀርቡ ጥሪዎች እያደጉ ቢሄዱም በዘመቻቸው የታየው መነቃቃት የማይካድ ነው ሲሉ የዴሞክራቲክ ሴኔተር ኤሚ ክሎበቸር በኤቢሲ ቴሌቪዥን ላይ ተናግረዋል። ከፊላዴልፊያ ጀምሮ እስከ ዊስካንስን ድረስ አገሪቱን አነቃንቀዋል። አሪዞና ውስጥ ከአስራ አምስት ሺህ በላይ ሰዎች በተጨናነቀው የምርጫ ቅስቀሳቸው ዝግጅት ላይ እንዲገኙ አድርገዋል። ሰዎች ፍላጎታቸው ወደፊት ለመራመድ ነው። ሀሪስ ሳን ፍራንሲስኮ ውስጥ በተካሄደ የፖለቲካ ዝግጅት ላይ ከተሳተፉ በኋላ እሁድ ወደ ዋሽንግተን ተመልሰዋል። ሀሪስና ፕሬዚደንት ጆ ባይደን በመጪው ሐሙስ ሜሪላንድ ውስጥ በአንድነት ሆነው ሕዝብ ፊት እንደሚቀርቡ ይጠበቃል። ፕሬዚደንት ትራምፕ ከነገ በስቲያ ረቡዕ በአሽቪል ኖርዝ ካሮላይና ስለ ኢኮኖሚው ንግግር እንዲያሰሙ ታቅዷል።